economia u al ለኢትዮጵያ አየር መንገድ ርዕይ 2025 ለተባለው እቅዱ እሁድ ማለዳ ከአዲስ አበባ በተነሳ በጥቂት ደቂቃዎች ውስጥ የተከሰከሰው ቦይንግ 737 ማክስ 8 አውሮፕላን የጀርባ አጥንት ያክል ነበር። አሰቃቂው አደጋ የ32 ኬንያውያን፣ 18 ካናዳውያን፣ 9 ኢትዮጵያውያንን ጨምሮ የ157 መንገደኞችን ሕይወት ሲቀጥፍ፣ አውሮፕላኑ ብትንትን ወጥቶ ታይቷል። ተንታኞች እንደሚሉት ዕድሜው 6 ወራት ባልሞላ ጊዜ ውስጥ ይህ አይነት አደጋ ባልተፈጠረ ነበር። አውሮፕላኑ ሲወድቅ የቆፈረውን ጉድጓድና የአካላቱን መበጣጠስ የተመለከቱ የዘርፉ ባለሙያዎች በከፍተኛ ፍጥነትና ኃይል ሳይከሰከስ አልቀረም የሚል ጥርጣሪ አላቸው። ነገር ግን ከድምዳሜ ለመድረስ የበርካታ ሀገራት ባለሙያዎች ረጅም ጊዜና ትዕግስት ያሻል። የኢትዮጵያ የትራንስፖርት ሚኒስቴር መጋቢት አንድ ቀን 2011 ዓ.ም የአደጋው መንስኤ የሚያጣራ ኮሚቴ አዋቅሯል። በምርመራው ለመሳተፍ ወደ አዲስ አበባ ካቀኑት መካከል አሜሪካ ብሔራዊ የትራንስፖርት ደህንነት ቦርድ ባለሙያዎች ይገኙበታል። ካፒቴን ያሬድ ጌታቸው የሚያበሩት የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 302 ቦይንግ 737 ማክስ 8 ከተከሰከሰ በኋላ መሰል አውሮፕላኖችን በማገድ ቻይና ቀዳሚ ሆናለች። ከዚያ በኋላ ኢትዮጵያ፣ ብሪታንያ፣ ጀርመን፣ ፈረንሳይ፣ ኢንዶኔዥያ፣ ሲንጋፖር፣ ብራዚል፣ ኔዘርላንድስ፣ አየርላንድ ቦይንግ ኩባንያ የሚኮራበትን 737 ማክስ 8 የተባለ አውሮፕላን ከበረራ አግደዋል። አገሮቹ በአውሮፕላኑ ላይ ያስተላለፉት ገደብ ጥብቅ ሆኗል። የጀርመን የትራንስፖርት ሚኒስትር አንድሪያስ ሹወር የመንግስታቸውን ውሳኔ ካሳወቁ በኋላ ቅድሚያ ለደህንነት ብለዋል። ሚኒስትሩ ጥርጣሬ የፈጠሩ ጉዳዮች ሁሉ ግልጽ እስኪሆኑ ድረስ የጀርመን ሰማይ ለሰባት ባለ ሰባት ማክስ አውሮፕላኖች ዝግ እንዲሆን ትዕዛዝ አስተላልፍ ያለው ሲሉ ተናግረዋል። ጀርመንና ዩናይትድ ኪንግደም የየትኛውም አየር መንገድ 737 ማክስ አውሮፕላኖች በሀገራቸው አየር ማረፊያዎች እንዳይነሱ፣ እንዳያርፉና የአየር ክልላቸውን እንዳያቋርጡ እገዳ ጥለዋል። እገዳውን የአውሮፓ ሕብረትም ተከትሎታል። የቻይና የውጭ ጉዳይ መስሪያ ቤት ቃል አቀባይ ሉካንግ እንደሚሉት አገራቸው በአውሮፕላኑ ላይ የጣለችው ገደብ መቼ እንደሚነሳ በትክክል አይታወቅም። ቻይና የመንገደኞች በረራ አገልግሎት አስተዳደር በቦይንግ 737 ማክስ 8 አውሮፕላን ላይ የተጣለው ገደብ የሚነሳው ከዩናይትድ ስቴትስ የመንገደኞች በረራ አገልግሎት አስተዳደር ማረጋገጫ ሲገኝና ይኸው አውሮፕላን ደህንነቱ የተረጋገጠ አገልግሎት መስጠት የሚያስችሉ እርምጃዎች በኩባንያው ሲወሰዱ ብቻ እንደሆነ በግልጽ አስቀምጧል። ስለዚህ በደህንነት ላይ ለተረጋገጡ አደጋዎች መፍትሄ ሳይገኝ ገደቡ የሚነሳበትን ቀነ ገደብ ለመናገር ከባድ ነው። ይህ የመንገደኞችን ደህንነትም ለማረጋገጥ ኃላፊነት የተሞላበት እርምጃ ነው። በቦይንግ 737 ማክስ 8 ላይ እገዳ ለመጣል ቸልተኛ የሆነችው አሜሪካን ብትሆን ጉዳዩ ፈተና ውስጥ የከትታት ይመስላል። የአሜሪካ መንገደኞች በኢትዮጵያ ከደረሰው አሰቃቂ አደጋ በኋላ 12.3 ሜትር ከፍታና 39 ሜትር ገደማ እርዝመት ባለው ቦይንግ 737 ማክስ 8 ለመሳፈር ዳተኛ ሆነዋል። የመንገደኞችን ቢታ ተደጋጋሚ የቅያሬ ጥያቄ ለሚቀርብላቸው አየር መንገዶች ፈተና ሆኗል። ቦይንግ 737 ማክስ 8 ከተነሳ ከደቂቃዎች በኋላ ሲከሰከስ በጥቂት ወራት ውስጥ ለሁለተኛ ጊዜው ነው። ባለፈው ጥቅምት 19 ቀን 2011 ዓ ም ከኢንዶኔዥያ ከተነሳ ከጥቂት ደቂቃዎች በኋላ የተከሰከሰው አውሮፕላን መንገደኞችና የበረራ ሰራተኞችን ጨምሮ የ18 89 ሰዎችን ህይወት ቀጥፏል። ሁለቱ አሰቃቂ አደጋዎች የደህንነት ተቆጣጣሪዎችና አምራቹ ኩባንያን ግራ አጋብቷቸዋል። አውሮፕላኑ ደህንነቱ የተጠበቀ አይደለም ወይ የሚሉም አልጠፉም። የአቢሲኒያ አቪዬሽን አካዳሚና የበረራ አገልግሎት ምክትል ማኔጂንግ ዳይሬክተር ካፒቴን አማረ ገብረሐና አደጋዎቹ ይመሳሰሉ እንደው ተጠይቀው የሚከተለው ምላሽ ሰጥተዋል። አደጋው ኦልሞስት ተመሳሳይ አይነት ነው የሚመስለው። በተለይ በዚህ አደጋ ምርመራ ላይ አንዳንድ የፌዴራል አቪዬሽን አድሚኒስትሬሽኑ ሆነ የ ቦይንግ ካምፓኒ ሲነጋገሩበት የነበረ እና ወደ ተግባርም ይሄዳሉ ተብሎ የሚጠበቅም ነገር ነበረ። ምናልባት ከዛ ጋር የተያያዘ ይሁን አይሁን በዚህኛው ላይ ይሄን ነው ለማለት አይቻልም። ዘመናዊ የሆነ አውሮፕላን በአብዛኛው በሲግናል ነው የሚሰራው። ሲግናሎች ደግሞ በትክክለኛውም መንገድ ሊፈጠሩ ይችላሉ ወይም ትክክለኛም ባልሆነ መንገድ ሊፈጠሩ ይችላሉ። በዚህም ሆነ በዚያ የተፈጠሩ ሲግናሎች ወይም መልእክቶች የሚፈለገው ቦታ ላይ ሲደርሱ ሮንግ ሲግናልም ሊሰጡ ይችላሉ። ያ ሮንግ and some wrong message now ሮንግ ሜሴጅ ማለት ደግሞ ሮንግ ሊ ብሄቪ ያደርጋል አውሮፕላኑ ማለት ነው፣ ወይም ሮንግ ሊ እንዲንቀሳቀስ ያደርገዋል ማለት ነው። ከዛ ጋር የተያያዙ አንዳንድ ነገሮች እንዳሉት የተለያዩ ዶኩመንቶች ያሳያሉ፣ ግን አሁን ይሄ ነው ለማለት አይቻልም። ግን ለዚህ ነው አሁን አንዳንድ አየር መንገዶችም አውሮፕላኑን ወደ ማቆም እና ኢንቨስቲጌሽን እስኪያልቅ ድረስ ይመስለኛል አንዳንድ እርምጃዎች ተወስደዋል። ከእነዚህ አደጋዎች በፊት ግን ቦይንግ ሰባት ሰላሳ ሰባት ማክስ ስምንት የኢትዮጵያ አየር መንገድን የመሳሰሉ ተቋማትና ሚዲያ አምራቹ ኩባንያ ከፍ ያለ ተስፋ የጣሉበት ነበር። ከፍ ያለ ውድድር በሚስተዋልበት የአውሮፕላን ገበያ የአውሮፓ አገሮች ንብረት የሆነው ኤርባስ ከዘጠኝ ዓመታት ገደማ በፊት ኤ320 የተባለ ሞዴሉን ይፋ አደረገ። ይህ የኤርባስ ሞዴል በዓለም ገበያ ከፍተኛ ተቀባይነት ለማግኘት የረዳው ነዳጅ ቆጣቢነቱ ነበር። ይህ ለቦይንግ በዓለም ገበያ የተሰነዘረ የከፋ ጥቃት ሆነ። ኩባንያው በጥቂት ወራት ውስጥ 737 ማክስ የተባለ ሞዴል አውሮፕላኑን ነዳጅ ቆጣቢ አድርጎ ብቅ አለ። የአቪዬሽን ባለሙያው ጆን ስትሪክላንድ 737 ማክስ የተባለው ሞዴል ለቦይንግ ዝና እንዳተረፈለት ይናገራሉ። የቦይንግ 737 የአውሮፕላን ዝርያ በመላው ዓለም በሚገኙ አየር መንገዶች ተደናቂ ነው። የዚህ አውሮፕላን የቀደሙ ስሪቶች ስራ ላይ ከዋሉ ከ50 ዓመታት በላይ ቢያ ቢቆጥሩም 737 ማክስ ግን እጅግ የተሻሻለና በረራ ከጀመረ ሁለት ዓመታት አልሞላውም። አውሮፕላኑ ጭነት የመሸከም አቅሙ የተሻሻለ ሲሆን እጅግ ነዳጅ ቆጣቢ ነው። በዚህ ምክንያት ቦይንግ ለዚህ አይነት አውሮፕላን ብቻ 5000 ገደማ ትዕዛዝ ተቀብሏል። 350 ያሉ ደግሞ ስራ ላይ ናቸው። ስለዚህ እጅግ ተቀባይነት ያገኘ አውሮፕላን አይነት ሲሆን ወደፊትም ይቀጥላል። ዘመናዊ ሲል ያሞካሸውን 737 ማክስ 8 ከመስራት ባሻገር ደንበኞቹንና የአሜሪካ የአቪየሽን ባለስልጣናትን አብራሪዎች ያለውድ ተጨማሪ ስልጠና ሊያበሩት ይችላሉ ብሎ ማሳመን መቻሉን ኒውዮርክ ታይምስ ጽፏል። በአፍሪቃ ሰማይ ስመጥር የሆነው የኢትዮጵያ አየር መንገድ በቦይንግ 737 ማክስ 8 ተስፋ ከጣሉ የአየር መንገዶች መካከል አንዱ ነበር። የቦይንግ ኩባንያ በመስከረም 2014 ዓ.ም በድረገጹ ይፋ ያደረገው መረጃ እንደሚጠቁመው የኢትዮጵያ አየር መንገድ ሀያ አውሮፕላኖችን ለማሰራት ትእዛዝ ሰጥቷል። በድረገጹ መሰረት ይህ ሁለት ነጥብ አንድ ቢሊዮን ዶላር የሚያወጣ ትእዛዝ ነው። አየር መንገዱ ከቦይንግ በገባው ውል መሰረት ሌሎች አስራ አምስት ተመሳሳይ አውሮፕላኖች የመግዛት እድል ጭምር ነበረው። ይህ ደግሞ ቁጥሩን ወደ ሰላሳ አምስት ከፍ ያደርገዋል። በቦይንግ ኩባንያ አባባል የኢትዮጵያ አየር መንገድ አውሮፕላኖቹን ለመግዛት የገባው ስምምነት በብዛት ከሌሎች የአፍሪቃ አየር መንገዶች አኳያ ከፍተኛ ብልጫ ነበረው። በወቅቱ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም ስምምነቱ ኩባንያቸው በ2025 ሊደርስበት ላቀደው ስኬት ቁልፍ ሚና እንደሚኖረው እምነታቸውን ገልጸዋል። አቶ ተወልደ የዛሬው ትዕዛዝ ርዕይ 225 በተባለው እቅዳችን በአመት 18 ሚሊዮን መንገደኞችን በማጓጓዝ በአፍሪቃ ቀዳሚ ለመሆን ለያዝነው ውጥን ቁርጠኝነታችንን ማረጋገጫ ነው ብለው ነበር። ዋና ስራ አስፈጻሚው 737 ማክስ በሰውነቱ ስፋት በአፍሪቃ የአቪዬሽን ገበያ የኢትዮጵያ አየር መንገድን ቀዳሚ በማድረግ የርዕይ 225 የጀርባ አጥንት ይሆናል የሚል ተስፋ ነበራቸው። በቦይንግ ኩባንያ የደቡብ አሜሪካ፣ አፍሪካ እና የካሪቢያን የሽያጭ ክፍል ኃላፊ ኩባን ሬክስ ጋላርድ በበኩላቸው የኢትዮጵያ ትዕዛዝ ለአየር መንገዱም ሆነ ለኩባንያቸው ታሪካዊ እንደሆነ ገልጸው ነበር። ኃላፊው የኢትዮጵያ አየር መንገድ የ737 ማክስ ባለቤት በመሆኑ በአፍሪቃ አየር የሚስተካከለው አይኖርም ሲሉ ተስፋ ሰጥተዋል። የቦይንግ 737 ማክስ 8 ተስፋ የሆነው ግን ለኢትዮጵያ አየር መንገድና ተመሳሳይ ኩባንያዎች ብቻ አልነበረም። የአቪዬሽን ተንታኙ ቲም ሄፈር እንደሚሉት አውሮፕላኑ ለአምራቹ ለቦይንግ ሁነኛ የገቢ ምንጭ ነበር። ሰባት ሰላሳ ሰባት ለቦይንግ እጅግ አስፈላጊ ነው። አውሮፕላኑ የኩባንያው የገቢና የትርፍ ምንጭ ነው። ከዚህ በተጨማሪ በተለያዩ የዓለም ክፍሎች ለሚገኙ አየር መንገዶች የጀርባ አጥንት ሆኖ ያገለግላል። በየሰከንዱ በተለያዩ የዓለም ክፍሎች አንድ 737 አውሮፕላን ለበረራ ይነሳል። ይህ አውሮፕላን በአየር መንገዶችም ሆነ በቦይንግ መጻኢ ጊዜ እጅግ ቁልፍ ሚና ይኖሯል። ነገር ግን አሁን በዓለም ገበያ ያለው ዋጋ ቀንሷል። ይህ ባለውረቶች አሁን በኢትዮጵያ አየር መንገድ ከዚህ ቀደም ደግሞ በላየን አየር መንገድ ላይ የደረሱት አደጋዎች ሰዎች በኩባንያውና በትርፉ ላይ የፈጠሩባቸው ስጋቶች ነጸብራቅ ነው። እንዲህ በዓለም ተስፋ የተጣለበት የቦይንግ ኩባንያ ምርት ግን በመንገደኞች ዘንድ ጥርጣሬ፣ በባለወረቶች ዘንድ ስጋትን አጭሯል። የቦይንግ ኩባንያ በዓለም አቀፍ የአክሲዮን ገበያ የነበረው ዋጋ በሰባት በመቶ ያሽቆለቆለ ሲሆን 737 ማክስ አውሮፕላኖችን የሚያግዱ ሀገሮች ቁጥርም ተበራክቷል። በርካቶች ግን አይናቸውን የኢትዮጵያ አየር መንገድ ከተከሰከሰበት ኤጀሬ በተባለ ቦታ የተገኘውን የመረጃ መመዝገቢያ ሰንዱቅ ላይ ያሳርፈዋል። በሰንዱቆቹ የሰፈረው መረጃ ለበርካታ ጥያቄዎች መልስ ይሰጣል። ካፒቴን አማረ እንደሚሉት ግን ምርመራው ረጅም ጊዜና ውስብስብ ሂደት ማለፍ ይኖርበታል። በጣም በጣም ውስብስብ ነው፣ በጣም በጣም አስቸጋሪ ነው የሚሆነው። ጊዜ ሊፈጅ ይችላል። አንድ ሀገር ብቻ የሚችለውም አይደለም። የፌዴራል አቪዬሽን አድሚኒስትሬሽን የአሜሪካኖች፣ የተለያዩ ኤክስፐርቶች ይኖሩታል። የቦይንግም የተለያዩ ኤክስፐርቶች ይኖሩታል። የተለያዩ ሀገሮችም ደግሞ የተለያዩ ኤክስፐርቶች ይኖራቸዋል። እና የእነዚህ ሁሉ እንግዲህ እንቅስቃሴ ጥረት ነው ይሄንን የአደጋ መንስኤ ለማወቅ የሚቻለው እንግዲህ ዋሪያ ዋናው የአደጋው መንስኤ መቼም የሞቱትን አይተካም፣ ግን አትሊስት ወደፊት ለሚኖሩትና ለሚበሩት ደግሞ የተሻለ ነገር ያመጣል ብለን እንገምታለን እናያስባለን። ይህ አውሮፕላን በጣም ዘመናዊ አውሮፕላን ነው። ከተመረተም አጭር ጊዜ ነው፣ በኦርደር ላይ ያለ። እንደውም በጣም በብዛት ነው ከአንድ ከአምስት ሺህ ያላነሰ ኦርደር ላይም ነው ያለው። ለቦይንግ ቢሆን ትልቅ ቻሌንጅ ነው፣ ለተቆጣጣሪውም አካል ትልቅ ቻሌንጅ ነው፣ ኦፐሬት ለሚያደርገውም አካል ትልቅ ቻሌንጅ ነው። አድማጮች የዛሬው መሰናዶ ተጠናቀቀ።